አሁን የአዲስ አበባው መስኮት ንጉሴ አክሊሉ ሊከፈት ነው። ንጉሴ ባለፈው ዝግጅቱ በኢትዮጵያ ቴሌቪዥን ሀምሳኛ ዓመት ዙሪያ ከቀድሞ የቴሌቪዥን ጣቢያው ባልደረቦች ጋር የጀመረው ውይይት ነበር እና አንደኛውን አጠናቆ ከታደሰ ተስፋዬ ጋር ጀመር አድርጎ ለዛሬ ያሳደረውን በአንዲት እንግዳው ይጀምራል። ቀጥሎ እንግዲህ ንጉሴ ሬዲዮ ብዙ አመት ሰርቻል። ሁለቱን ጋር ሰው ነጋሽ እንደሚያቆጥ በአማርኛ በእንግሊዝኛ ላይቭ ዜና ማቅረብ፣ ፕሮግራም ማቅረብ፣ ኢንተርቪው ስት ትልልቅ ሰዎች አንድ ነገር ስለኛ የሳሙኤል ፈረንጅ እንኳን ምንም አልታየም፣ የኔም አልታየም፣ የጌታቸውም አልታየም። ተሰርዘናል ከታሪክ ውስጥ ለማለት ነው። ታደሰ ተስፋዬ ቀደም ሲል ያሰማውንድም ታውቀዋለህ፣ ትለየዋለህ። ማን ነች? ከመጀመሪያዎቹ አንዷ የነበረችው ወይዘሮ ሌኒ መኩሪያ ትባላለች። ታዴ በትክክል መልሱን አግኝተሃል። እስቲ እንደው ስለ ኢትዮጵያ ቴሌቪዥን ታሪክ እንደው በአጭሩ አጫውተኝ እንደው ከንጉሱ ጀምረ ከአከፋፈቱ ስነ ስርዓት ጀምረ። አሁን ሌኒ ራሷ የመጀመሪያዋ የቴሌቪዥን ተናጋሪ ነች። እሷ ከእሷ ቀጥሎ ሳሙኤል ፈረንጅ ነው። ሶስተኛው አጼ ኃይለ ሥላሴ ናቸው። በነገራችን ላይ የኢትዮጵያ ቴሌቪዥንን ያቋቋሙት እንግሊዞች ናቸው። እኔ ስገባ ዳይሬክተር ጄኔራሉ ፈረንጅ ነው፣ ፕሮዳክሽን ማኔጀሩ ፈረንጅ ነው፣ የቴክኒክ ኃላፊው ፈረንጅ ነው። በፈረንጅ የታጠረ መስራቤት ነበር። ከስሩ ኢትዮጵያውያኖች ነበሩ፣ እንደናቶ ሳሙኤል ፈረንጅ እንደ ናቶ ዮሐንስ ክፍሌ፣ ካሳይ ደመና የሚባሉ እንደዚህ አይነት ሰዎች ነበሩ። ይህን ስነ ስርዓቱን አይታል ያከፋፈቱን ነበርክ? አልነበርኩም። በተከፈተ በሁለት ዓመቱ በሀምሳ ዘጠኝ ነው የገባው። ወደ ስምንት የምንሆነን የተቀጠርነው። በዛ ጊዜ የተቀጠርነውም ለትምህርት ቴሌቪዥን ተጨማሪ የሰው ሀይል ያስፈልጋል ተብሎ፣ የትምህርት ቴሌቪዥን በዛ ዘመን ቀጥታ ነበር የሚተላለፈው። ጠዋት ጠዋት ትምህርት በቴሌቪዥን ይሰጥ ነበረ። አቶ አብዱ ሙዘይን ይመሩት የነበረው ነው። ኤግዛክትሊ ንጉሰ ነገስቱ ቴሌቪዥንን ሲጎበኙ የምታስታውሰው ነገር አለ? ሲጎበኙ አጋጣሚ ልጅ ነኝ ነበርኩኝ ነበርኩኝ ነበርኩኝ። ብዙ አንቀብም። ያው ዳር ዳር ዳር ዳር እያል እናይ ነበረ። አንድ ዙም ሌንስ ካሜራ ነበር ከሊፍት ሲወርዱ ጀምሮ በዛ በካሜራ ተያዙ። ከዛ በኋላ ስቱዲዮ መጥተው ስቱዲዮ ሲጎበኙ ሁሉ ተሰራ። በነገራችን ላይ በዛ ሰዓት ታዲያ አንድ አዲስ ቪቲአር የድሮ ዋን ኢንች ቪዲዮ ቴፕ ሪከርደር መቅረጫ መጥቶ ነበረ እና በዛ ይቀረጽ ነበረ፣ በዛ በዋን ኢንች ሌላውን ክፍል ማሳየት አልተቻለም። ምክንያቱም ካሜራው ሌላ ክፍል መሄድ ስለማይችል ትልቅ ስለሆነ በፊልም ካሜራ ይቀረጽ ነበረ። ነገር ግን በእኛ በስቱዲዮ ካሜራ እዛ ድረስ ተቀረጸና ከዛ ወጡና ቪቲአር ክፍል ሲገቡ እዛ ክፍል ያለው ሰራተኛ ወደ ኋላ ጠረጠን ና ፕሌይ ባርቀርቁ ሲያሳያቸው የራሳቸውን ስል ሲጎበኙ አዩ እና ደነገጡ። እንዲህ እንዲህ እንዲህ አሉና ከንቲባ ዘውዴ ገብረ ሕይወት ነበሩ አብረዋቸው። ዘውዴ ዘውዴ አያቸው እነዚህ ሰዎች በዚች ክፍል ውስጥ የሚሰሩትን አያቸው አያቸው ሲሏቸው ከንቲባ ዘውዴ አሉ አይ ጌቶች፣ ይግዙኝ፣ ይግዙኝ ቤቱን እኮ ፊልሙን፣ ቤቱን ነው ፊልሙን ዱሮ ፊልም ተሰርቶ እንግሊዝ ሀገር ሄዶ ታጥቦ መጥቶ ነው እዚህ የሚታየው። አሁን ግን ይሄኛው ወዲያው ስላሳያቸው እንደዛ አሏቸው ብሎ ብለውት ነግረውን በጨዋታ ሳምልስንካ ለምንስምል እንደዚህ እንደዚህ አይነት ነገሮች ነበሩ። ዘውዴ ገብረ ሕይወት ነበሩ ቀንቲባው። አዎ አዎ። ቴሌቪዥን ስራውን የጀመረው አዲስ አበባ መዘጋጃ ቤት ነው። እዚህ አዲሱ ህንጻ፣ አዲሱ ህንጻ። አዎ። ወደ ራስ ትዝታ ንግባ። እንግዲህ በእነዚህ ባለፉት ሀምሳ አንድ አመታት ውስጥ እንደው ትዝ የሚልህን አንተ እዛ ውስጥ ረጅም ጊዜ ቆይተሃልና እስቲ እንደው ትዝ ከሚሉ መካከል አንዳንዶቹን አንዳንዳንሳዴ ይኸውልህ እኔ ስገባ እንግዲህ ፕሮግራም የነበረው ሁሉ ላይቭ ነበር የሚተላለፈው እንዳልኩ። ለምን መቅረጫ አልነበረማ። በኋላ ነው መቅረጫ የመጣው ዋን ኢንች በኋላ መጣ። ነው መቅረጽ የጀመረው ለምሳሌ ልክ ሬዲዮ የሱዳን ዘፋኞች መጥተው እነ ሰይድ ካሊፋ እነ ማድ ወርዲ ማታ ዜና ከተላለፈ በኋላ አስተዋዋቂ ገባና ያስተዋውቅና ጥታ ወደ ዘፈኑ ነበር። ከዛ እንግዲህ ከምትሳውሰው ትልቅ ስራ አቶ ውሸት ወርቅ አለማሁ ትልቅ ትያትር ደርሶ፣ እነ ደበበ እሸቱ እና አስፈገደች ሀብቴ፣ እነ ሙናዬ መንበሩ፣ ኩዴስ ስነጨራ ቀረሽ እነዚህ እነዚህ ሁሉ የተሳተፉበት ላይፍ ፕሮግራም ማታ ይተላለፍ ነበር። ቀን መጥተው ሪሄርስ ሲያደርጉና ተዘጋጅተው ሁሉ ነገር ከዛ በኋላ ማታ ኒውስ ከተነበበ በኋላ የገቡና ስትሬት ላይቭ ነበር የሚተላለፍ ነበር። ግሩም ነበር። ባክ ያ ሁሉ እንደዛ እንደዛ ስለ ማለት እየተባለ ነበር የሚከድ የሚከድ ምን ያደረው ነው፣ ሰዎች ጠንቋይ ቤት ሄደው የሚያደርጉት እና ሰውዬው ደግሞ አንዱ ቆንጆ ልጅቷን ይዞ በአንገታቸው ተደስካችሁ አትዩና ምናምን እያለ እሱ እየዘረ በዝር ያመልክ ወከመባቲ ወይ ወተብት ወይ ወተብት ወከመዳሌ ወይ ደረት እያለ ሰዎቹን አስጎምሶ በኩል እንዳያዩት እያደረገ እሱ የልጅቷን የሚያሻሽበት አይነት እንዴት አይነት ኮሜዲ ቲያትር ነበር። በጣም ትልቅ ቲያትር ኮሜዲ የሆነ ነበረ። ቀጥለሽ ከድራማው ነው ተስፋዬ ሀብተ ማርያም የሚባል ነበር ኢትዮጵያ ቴሌቪዥን ውስጥ ታውቀዋለህ? እግሮ ልጫ ከሚለኝ በተለይ የሙዚቃ ስራ ይሰራ ነበር። እነ ኦርኬስትራ ኢትዮጵያን ያስተዋውቃል። ምን ይላል። ከዛ ደግሞ ይልቅ እኛ በዛ ዘመን የማይደራል የነ ቤትሆቨን የነ ዳንቴን የእነ ሹበርት ሙዚቃዎች ከሸክላ ላይ እና ከፊልም ላይ እየተረጎመና ምን እያለ ያሰማ ነበረ ያንን የሚከታተል ብዙ ሰው አልነበረም ግን የሚከታተሉት የሚያውቁት ሰዎች እየደወሉ ሁሉ ይናገሩ ነበር እንደዚህ አይነት ሙዚቃ እሱ ያቀርብ ነበረ በዛ ዘመን ለምሳሌ ከሌላው ደግሞ እኔ በጣም ማረሰው በህይወቴ ጋሽ ሳሙኤል የስቅለትን ፊልም በሄድፎን የእንግሊዝኛውን እያዳመጡ በአማርኛ ተርጉመው ላይቭ ያስተላልፉ ነበር ያንን አይ ከስቱዲዮ ፊልሙ ይሄዳል ፊልሙን በአማርኛ ተርጉመው ላይቭ አስተላልፈውታል። እኔ እዛን ጊዜ ስቱዲዮ ካሜራ ውስጥ ተሰራ ነው። ከዛ ከስቱልክ ቴሌቪዥን ውጭ ደግሞ አቶ አብዱ ሙዘይን ህዝብና ጤናው የሚል ፕሮግራም ትዝ ይልሃል። አቅራቢው እንዲያውም አማኑኤል በረከትና ጸጋይ ሳሚካኤል የሚባሉ ከብስራት ወንጌል እየመጡ ያስተላልፉ ነበር። ጋሼ አብዱም ይሄንን እንደዛው በእንግሊዝኛ ነው የተሠራው፣ በአማርኛ ላይቭ ነበር። ፊልሙ ያ እሱ በሄድፎን እየነገረ ለምሳሌ የወጣቶች የሚባል በጣም ዝነኛ የሆነ ፕሮግራም ነበረ። ያን ጊዜ የሚሰሩት እነማን ናቸው? ዩራስ ከበደ እና ዳንኤል ካድ እና ሁለቱ የሚያቀርቡት ፕሮግራም በጣም ዝነኛ ነበረ እና ብዙ አድናቆት ነበራቸው። እንደዛ እንደዛ እያልን እየሰራን ያለን በኋላ እኔ ራክስ ይባላል ትራንስሚሽን ኮንትሮል የሚባል አለ እዛ ላይ ተዛወርኩ እና እዛ ስሰራ ከሁለት ሰዓት በፊት አስራ አምስት ደቂቃ፣ ግማሽ ሰዓት ሙዚቃ ይተላልፋል። በስላይድ ትዝል እንደሆነ በስላይድ ይተላልፍ ነበረ፣ የሙከራ ስርጭት በዛ ጊዜ። ሙዚቃ የተለያየ ሙዚቃ ነው። ከየት እያመጣን የምናሰማው? ከሬዲዮ እናመጣለን፣ ከራሳችን ሸክላዎችን እናመጣለን። ምንላለን? ማሳየት ሳይሆን ማሰማት። በስላይድ ሸፍነን ነው የምናወጣው። ከዛ እኔ ብዙ ጊዜ የአማርኛ ዘፈን መላይ መላይ የሚል የባህካ ገብሪዮት መላይ መላይ መላይ መላይ እሱን ብዙ ጊዜ አሰማለሁኝ፣ ማታ ማታ። ኋላ አለቃዬ ሁለተኛ ይህን ሙዚቃ አስጠንቀቂያ አሰማ። ከዛ በኋላ መተላለፉ ቀረኝ። እሱ አይጠፋም። ይነጋል ሊመሻል፣ ይነጋል ሊመሻል፣ ስለመውደድ ነገር ብስጭት ያሻል፣ ብስጭት ያሻል ልብ ሞኝነው አጥሜውን ይመጣል አጥሜውን ይመጣል። ጊዜ ከተገኘ መውደድ መች ይታጣል መውደድ መች ይታጣል። ጆሮ በጃ አይደለም ልብ ማለት ነው ይድንቦታ ቢሆን ዜና አንባቢዎቹ፣ ፕሮግራም አቅራቢዎቹ እንደው አቀራረባቸው፣ አነባበባቸው፣ ፐርሰናሊታቸው ምን ይመስል ነበር? እስቲ እንደው ስለላ ንጉስ እንዳውም አንዳንድ ጊዜ እንደ ሜካፕ ነገርም ይሞካከር ነበር። የሚገርም ስቱዲዮ ከመግባታቸው በፊት ላብ እንዳይዛቸው ሜካፕ የሚደረግላቸው ነበር። አልፎ አልፎ ያው በጀቱም ባይኖር እነሱም ከራሳቸውም ሆነ ከዛ በሜካፕ ተደርገው የሚገቡበትን ጊዜ ነበር። እስኪ እንደው አንዳንዶቹን አስተዋውቀን አጠር አጠር እያደረግን አሳሙኤል ፈረንጅ፣ ሌኒ መኩሪያ፣ አዛሪያ ኪሮስ፣ አሳምነው ገብረወልድ፣ ጌታቸው ሀይለ ማርያም፣ ተፈራ ግዛው፣ ሚሊዮን ተክሉ፣ ታቦር እነዚህ እነዚህ በጣም የታወቁ ነበር። ፕሮግራም ደግሞ የሴቶች ፕሮግራም በማቅረብ ብዙ እንድማገኝ የምትባል በጣም የታወቀች ነበረች። በእንግሊዝኛ ዜና ማንበብ ሙሴ አየለ ሰገድ ኩምሳ አብዱል መጅድ ሁሴን፣ እንግዲህ ከማስታውሳቸው ማስታውሳቸው አብዱል መጅድ ሚኒስትር የነበረው። እስቲ ስለ ፕሮግራም ክፍል ደግሞ አጠር አድርገህ ዋና ዋናዎቹን ግለጽልኝ ታደሰ። እንደገባሁ ወደ ፕሮግራም ክፍል በአጋጣሚ አንዲት ስክሪፕት አገኘውች። እዛን ሰዓት ደግሞ መሰረተ ትምህርት በጣም የተስፋፋበት ጊዜ ነበር ና ያችን ስክሪፕት አግኝቼ ዳይሬክት አድርጌ አወጣኋት። ፍቅርተ የምትባል ማዘጋጃ አዲስ አበባ ቲያትር ና ባላዳሽ የምትሰራ ልጅ አዝላ ወደ ትምህርት ቤት ስትሄድ በፍላጎት ተምራ ስትመለስ ምናም ቆንጆ የሆነ ቲያትር ነበረ። ያንን አቀነባበርኩና ጸሐዬ ዮሐንስ ስለ መሰረተ ትምህርት የዘፈ ዘፈን ነበረ ከስር ፊደል ከላይ፣ እሱን አድርጌ ሰራውኝ። ጥሩ ተመሰገንኩኝ። ከዛ በኋላ ሞራል አግኝቼ አጫጭር ድራማዎችን በመስራት ትልልቅ ሙዚቃዎችን ሰ ዩኒቨርሲቲ ባህል ማዕከል ፕሮግራሞች እያመጣሁ ከዛ መሀል ተማሪዎቹ ብዙ ብዙ ስራ ይሰሩ ነበር። እዛት እዚህ ላል ክሪቲቭ አርት ሴንተር የነሱን ስራዎች እያመጣ ሁኝ ለሙከራና ለመለማመጃ የሚሰሩትን በቴሌቪዥን አሳይ ነበረ። አባይ አባይ የሚለውን ፕሮግራምም ከእነሱ ጋር ነው አምጥቶ የሰራሁት ጎጃም ውስጥ ያሉትን የብሔረሰብ ጨዋታዎች እንድሰራ በቅንጅት ሆነን ካሜራማን ኤልያስ ብሩን ይዘን ጎጃም ሄደን አስራ አምስት ቀን ቆይተን ሰርተን ተመልሰናል። በዛ ጊዜ ውስጥ አባይ ከ ከሰከላ እንደሚነሳና ሱዳን እንዴት እንደሚገባ ሄደን ሰርተን መጥተናል። እንዲያውም አንድ ጊዜ የመተከል አውራጃ አስተዳዳሪ ከቻግኔ ልንመነስንን ስንል እንዴ አባይ ሲነሳ እያችሁት ገባሮቹን አነሳችሁ የት ነው የሚገባው? ሱዳን አለ ሱዳን ሲገባ እናንተ ባይናችሁ አይታችኋል? እያጓራ ነው የሚሄደው። እንዴት እየሆነን የሚሄደው? ምኑ ነው ያነሳችሁት? አለና ሲለን በኋላ አይ እኛ እዚህ ድረስ ነው ፕሮጀክታኝ፣ ስንል ይሄማ ልክ አይደላችሁም ሲለን፣ ጋሽ ፖሎስ እውነት ነው እኮ አለና ሲል አይ እኛ እኮ ጋዝ የለ በቤንዚን መኪናው ናፍጣ የለ አይሰራችኋለሁ አለ እሻልና ተነስተን ሄድን። ከዛ አባይ በባንቡዲ በኩል ሲገባ አነሳን። ያን ሰርተናል አሳያቸው የተመለሳቸው አሳየን። በጣም ትልቅ ፕሮግራም ነበር። በጣም የተወደደ ፕሮግራም ነበር። በዛው ዘመን ኦርኬስትራ ኢትዮጵያ ፈርሶ ወደ አምባሳደር ቲያትር ሄዶ አምባሳደር ኪነት ቡድን ተብሎ ተመስርቶ ነበር። ትዝ ይልህ እንደሆነ አንተ ሬዲዮ እያለ አስታውሳለህ። እነ ሻምበል፣ እነ ኤልያስ ኤልያስ ተባባል ለዋጥህ ነው ኤልያስ ተባባል ተባለ። እነ ፀሐዬ፣ እነ ማን ነው ነዋይ ምናምን፣ እንደዚህ ሆነው እዛ ነበሩ። ተስፋዬ ለማና ሙሉ ገብዬ ነበሩ። ከእነሱ እነሱን ብዙ የሚሰሯቸው የነበር ከዛ በኋላ ራስ ቲያትር ሄደው ስራ ተብሎ ሲሰሩ በዛ ተከታትዬ የነሱን ሂደት በሙሉ ሰርቻለሁ። አቶ ተስፋዬና ሙሉ ገበይ በጣም ስለምንግባባ አዳዲስ ነገር በመጣ ቁጥር ይጠሩኝና እንዳሳይ ያደርጉኝ ነበር። ከዛ ብዙ ከሰራም በኋላ አቶ ኃይለማርያም ጎሾ የሚባል ከዜና አገልግሎት መጥቶ ቴሌቪዥን መምሪያ ኃላፊ ሆነ። እሱ ከመጣ በኋላ ብዙ ነገር አስተካከለ። የመዝናኛ ፕሮግራም መዘጋጀት አለበት ብሎ ከፍቶ ህብረ ትርኢትን በተሻለ መልክ እንዲዘጋጅ አደረገ። ከዛ የክፍያውንም ስነ ስርዓት አስተካከለው ተደርጎ የማይታወቀውም በቴሌቪዥን ጣቢያ ሽብር ድረስ መሰጠት ተከፈለ መቶ ብር ሁለት መቶ ብር ሶስት መቶ ብር ነበር የሚከፈለው። ከዛ በኋላ ብዙ ኦርኬስትራዎችን መምጣት ጀመሩ። ስለዚህ ቴሌቪዥን ከዛ ሁሉ ችግር ውስጥ አልፎ ከቴክኖሎጂ ወኩል የጋዜጠኝነት ስራው፣ የማዝናናት ስራው፣ የአቀራረብ ስራው የበለጠ ያማረ የተዋጣ ቢሆን ደግሞ ይመረጣል። እንግዲህ ታደሰ ተስፋዬ በእኔ በኩል አብቅቻለሁ። ሙያተኞችን በደንበኛ ቢያሰምሩና ቢያሳድጓቸው ጥሩ ነው የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልኝ፣ አመሰግናለሁ።